የሰይጣን ሽንገላ በጆን ቢቨሬ መግቢያ። እንስሳ አጥምዶ የሚያውቅ ማንኛውም ሰው ወጥመዱ ውጤታማ እንዲሆን ከተፈለገ ከሁለት ነገሮች አንዱ እንደሚያስፈልግ ይረዳል። እንስሳው ሳያውቅ እንዲገባበት ድብቅ ቦታ ላይ መሆን አለበት። እንስሳውን ለማሳሳትና ለመሸንገል ወጥመዱ ላይ መብል የሚሆን አጓጊ ነገር መደረግ አለበት። እጅግ አታላይና ገዳይ ወጥመዶቹን ሲዘረጋ የነፍሳችን ጠላት ሰይጣን እነዚህ ሁለት ዘዴዎችን ይጠቀማል። ወጥመዶቹ ድብቅና የሚያማልሉ ናቸው። ሰይጣንና ሰራዊቱ ብዙዎች እንደሚያስቡት ቂል አይደሉም። ሰይጣን እጅግ ተንኮለኛ ነው። በማታለል ደስ ይሰኛል። በሚያደርገው ሁሉ ድብቅ ሸረኛ፣ ብልጥና ሸንጋይ ነው። በዚህ ላይ ራሱን እንደ ብርሃን መልእክተኛ ማቅረብ እንደሚችል አትርሱ። በእግዚአብሔር ቃል አማካይነት መልካምና ክፉን መለየት ካልተማርን ወጥመዶቹን ላናውቅ እንችላለን። እጅግ አሳሳችና ስውር ከሆኑ ሽንገላዎቹ አንዱ ማንኛውም ክርስቲያን ላይ ደርሶ የሚያውቅ ማለትም መሰናከያ ነው። ወጥመዱ ላይ ስለተቀመጠ ብቻ እስካለ ድረስ ማንኛውም መሰናከያ በራሱ ጎጂ ነው ማለት አይደለም። ስናነሳውና አፋችን ስናገባው፣ ስንመገበውና በልባችን ስናወጣ ስናወርደው ያኔ እንጠመዳለን። የተሰናከሉ ሰዎች ጉዳትን፣ ቁጣን፣ ንዴትን፣ ቅናትን፣ ቅርታን፣ ጸብን መራርነትን ጥላቻንና ምቀኝነትን የመሳሰሉ ብዙ ፍሬዎች ያፈራሉ። ጥቂቶቹ መሰናከያን አንስቶ የመውሰድ ውጤቶች ስድብ፣ ጥቃት፣ መቁሰል፣ መከፋፈል፣ መለያየት፣ የሻከረ ማኅበራዊ ግንኙነት፣ ክህደትና ከእምነት ወደ ኋላ ማለት ናቸው። ብዙ ጊዜ ደግሞ የተሰናከሉ ሰዎች መጠመዳቸውን እንኳ አያውቁትም። በተደረገባቸው በደል ላይ ብቻ ስለሚያተኩሩ ከሁኔታቸው በግልጽ ይታወቃሉ። እነርሱ ግን ያንን አይቀበሉም ጠላት እኛን ከሚያሳውርበት አደገኛ መንገድ አንዱ ራሳችን ላይ ብቻ እንድናተኩር ማድረግ ነው ይህ መጽሐፍ ያንን አደገኛ ወጥመድ ያጋልጣል እንዴት ከዚያ ማምለጥና ነፃ ሆነን መኖር እንደምንችል ያመለክታል ከመሰናከያ ነፃ መሆን ለማንኛውም ክርስቲያን አስፈላጊ ነው ምክንያቱም በዚህ ሕይወት እስካለን ድረስ መሰናከያ መምጣቱ እንደማይቀር ኢየሱስ ተናግሯል ሉቃስ ወንጌል ምዕራፍ 17 ቁጥር 1 በአሜሪካ ባሉ አያሌ ቤተ ክርስቲያኖችና ይህን መልእክት በሰበክኩበት ሌሎች አገሮች ከሕዝቡ ሀምሳ እጅ በላይ እንዲጸለይላቸው ወደፊት በመምጣት ምላሽ ይሰጣሉ። ይህ በጣም ብዙ ቢሆንም ሁሉም ምላሽ ሰጥቷል ማለት ግን አይደለም። አንዳንዶቹን ትዕቢት ምላሽ ከመስጠት ይይዛቸዋል። ከዚህ ወጥመድ ሲፈቱ፣ ሰዎች ሲፈወሱ፣ ነፃ ሲወጡ፣ በመንፈስ ቅዱስ ሲሞሉና ለጸሎታቸው መልስ ሲያገኙ አይቻለሁ። ብዙ ጊዜ ነፃ ከሆኑ በኋላ በዚህ አጭር ጊዜ በቅጽበት የተቀበሉትን ለዓመታት ሲፈልጉ እንደነበር ይናገራሉ። በሃያኛው መቶኛ ዓመታት የመጨረሻ ክፍል ቤተ ክርስቲያን ውስጥ እውቀት በጣም ጨምሯል። ምንም እንኳ እውቀት ቢበዛም አሁንም በአማኞች በመሪዎችና በማኅበረ ምእመኑ መካከል የበለጠ መከፋፈል ያለ ይመስላል። ምክንያቱ ከእውነተኛ ፍቅር መጥፋት የተነሳ መሰናከያ መብዛቱ ነው። እውቀት ያስታብያል፣ ፍቅር ግን ያንጻል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 1። መደበኛ የሕይወት መንገድ ነው ብለን እስክናስብ ድረስ ብዙዎች በዚህ አደገኛ ወጥመድ ተይዘዋል። ይሁን እንጂ ክርስቶስ ከመመለሱ በፊት እውነተኛ አማኞች ከዚህ በፊት ከነበረው በተለየ ሁኔታ ይተባበራሉ። ዛሬም ቢሆን ስፍር ቁጥር የሌላቸው ወንዶችና ሴቶች ከዚህ መሰናከያ ወጥመድ እንደሚፈቱ አምናለሁ። መንፈሳዊ መነቃቃት አገሮችን ሲያዳርስ በማየት ረገድ ይህ ዋና ከሚባሉት ነገሮች አንዱ ነው። ከዚህ በፊት እርሱን ለማየት ታውረው የነበሩ የማያምኑ ሰዎች በእኛ እርስ በርስ መዋደድ ኢየሱስን ያዩታል። እንዲሁ ለመጻፍ ብቻ ተብሎ መጽሐፍ በመጻፍ አላምንም። እግዚአብሔር ይህን መልእክት ልቤ ውስጥ አቀጣጥሎታል፣ ዘላቂ ፍሬ ሲያስገኝም አይቻለሁ። ይህን መልእክት ከተሰበክኩበት አንድ አገልግሎት በኋላ አንድ ፓስተር በአንድ ጊዜ ይህን ያህል ሰዎች ነጻ ሲሆኑ አይቼ አላውቅም ነበር ብሏል። ይህ ግን የመጀመሪያው ብቻ መሆኑን እግዚአብሔር ለልቤ ተናግሮኛል። ይህን መጽሐፍ ሲያነቡና መንፈስ ወደ ልባቸው ለሚያመጣው ጉትጎታ ሲታዘዙ ብዙዎች ነጻ ይሆናሉ፣ ይፈወሳሉ፣ እንደገና ይታደሳሉ። በእነዚህ ገጾች ያሉ ቃሎችን ስታነቡ እውነተኛው መምህርና አጽናኝ በግል ለእናንተ ተግባራዊ እንደሚያደርጋቸው አምናለሁ። እንደዚያ ሲያደርግ፣ ይህ የተገለጠ ቃል ለሕይወታችሁና ለአገልግሎታችሁ ታላቅ ነጻነት ያመጣል። እስቲ ማንበብ ከመጀመራችሁ በፊት እንጸልይ። አባት ሆይ፣ ይህን መጽሐፍ እያነበብኩ እያለ በመንፈስህ ቃልህን እንድትገልጥልኝ እለምንሃለሁ። አንተን ከማወቅ ውጤታማ በሆነ ሁኔታም ከማገልገል ያገደኝን ማንኛውንም በልቤ ያለ ድብቅ ነገር ግልጥ አድርገው። መንፈስህ ልቤ ውስጥ የሚያኖረውን እቀበላለሁ። አንተ ለእኔ የምትፈልገውን እንዳድርግ ጸጋህን እንድትሰጠኝ እጸልያለሁ። ይህን መጽሐፍ ሳነብ በምሰማው ድምፅህ የበለጠ አንተን በቅርበት እንዳውቅ እርዳኝ። ለሚገጥመን መሰናክል የምንሰጠው ምላሽ የወደፊት ሕይወታችንን ይወስናል። የሰይጣን ሽንገላ ሕይወትና አገልግሎታችንን ለውጧል። በትንሹ ከሀያ ጊዜ በላይ ቪዲዮዎቹን ተመልክተናል። ደግመን ደጋግመን መጽሐፉን አንብበናል። የራሳችንንና የብዙ ሌሎችን ሰዎች ሕይወት ለመለወጥ አገልግሎታችን በመጽሐፉና በቪዲዮ ትምህርቶቹ ሲጠቀም ነበር። መልእክቱ ኃያልና ወቅታዊ ነው። ኤስ ኪው ኮኔክቲከት